የማኅበራዊ መገናኛ ዘዴዎች ቅኝት ኢትዮጵያ በሚል መጠሪያ ያሳትመው አልበሙን ባለፈው ሳምንት ለአድማጮቹ ያደረሰው አርቲስት ቴዎድሮስ ካሳውን ቴዲ አፍሮ የዓለም አቀፍ ሙዚቃዎች ደረጃ በሚሰጥበት ቢልቦርድ መጽሔት በዚህ ሳምንት ኢንተርኔት ላይ አንደኛ ደረጃ ይዟል። ዓለም የጤና ድርጅት ዋና ዳይሬክተርነት ከሁለት ተፎካካሪዎቻቸው ጋር የሚወዳደሩት ዶክተር ቴድሮስ አዳኖም እንዲመረጡም እንዳይመረጡም በየአቅጣጫው የተያዘው ዘመቻ ተጠናክሯል። ሁለቱንም በተመለከተ በማህበራዊ የመገናኛ አውታሮች የተሰጡ አስተያየቶችን ቃኝተናል። አብራችሁ ቆዩ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮጵያ በሚል ርዕስ ለሕትመት ያበቃው አልበም ባለመድረክ ቀዳሚ ሆኖ በመምራት ላይ ይገኛል ያለ ሙዚቃዎች፣ አቀንቃኞች እንዲሁም የሙዚቃ አልበሞች ተደማጭነት በሚመዘንበት የቢልቦርድ መጽሔት ኢትዮጵያዊ አርቲስት በአማርኛ ቋንቋ ያቀረበው አልበም ከመጀመሪያዎቹ ቁንጮ ሆኖ ኢንተርኔት ላይ ሲሰለፍ የቴዲ አፍሮ ቀዳሚው ነው። ይህ ካስደሰታቸው አድናቂዎች መካከል ሃኒ ቴዲ በፌስቡክ እንዲህ ብላለች። የቴዲ አፍሮ ኢትዮጵያ አልበም የመጀመሪያው ኢትዮጵያ ሰሜናዊ በቢልቦርድ ሰንጠረዥ ክብርን የተቀዳጀ ሆኗል። እዝራ አድማሱ በፌስቡክ በሰጠው አስተያየት ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ታሪክ ለመጀመሪያ ጊዜ በዓለም አልበም ሪከርድ በአንደኛነት ተቀምጧል። በሉ ጠላቶቹ ደግሞ እሱ የሰበረላችሁን አድቅቆ እንኳን ደስ አለ ቴዲ አፍሮ፣ እንኳን ደስ አለን ሲል ደስታውን ገልጧል። ቴዲ አፍሮ በቢልቦርድ ሰንጠረዥ ባለም አልበሞች ዘርፍ አንደኛ መሆኑ ግራ ያጋባቸው አስተያየት ሰጪዎች ጥቂት አይደሉም። አንዳንዶች የቢልቦርድ ሰንጠረዥን በማጣቀስ አጥብቀው ለመተቸት የሞከሩም አሉ። የዋትሳፕ አንድ አድማጫችን አታደናግሩን አፖ ብሏል አይ አም ደ ዋን የሚለው የዲጄ ካሊድ ነጠላ ዜማን በማጣቀስም ምንድነው የምትጽፉት ቢልቦርድ ሰንጠረዥን እየመሩት ያሉት ሌሎች ናቸው እናንተ ጋር ሌላ ቢልቦርድ ሰንጠረዥ አለ እንዴ ሲሉ አስተያየት አድርሰውናል የዋትሳፕ ተከታታያችን የተመለከቱት የነጠላ ዜማ ዘርፍን ሲሆን በቢልቦርድ የሙዚቃ ሰንጠረዥ ግን የተለያዩ ዘርፎች አሉ ቴዲ አፍሮ ቀዳሚ የሆነው በአለም አልበሞች ዘርፍ ነው በርካታ አድማጮች አርቲስት ቴዎድሮስ ካሳሁን በአለም የሙዚቃ ዘርፍ በቢልቦርድ ቀዳሚ ስፍራ ማግኘቱ ያስደሰታል ቸውን ያህል ሰሞኑን ለመገናኛ አውታሮች በሚሰጠው አስተያየትም ደስታቸው ጣምራ መሆኑን ገልጧል። ሌላ የዋትሳፕ አስተያየት ሰጪ በላኩል መልእክት ቴዲ አፍሮን ህዝቡ እንዲህ የሚወደው በሚያነሳቸው ወቅታዊ ጉዳዮችና የደበዘዘውን ኢትዮጵያዊነት ስለሚያደምቀው ነው ብሏል። በተጨማሪ ቴዲ ከመንግስት ጋር ምንም ዓይነት ግንኙነት እንደሌለው በመጥቀስ ህዝቡ ይወዷል ብሏል። በነገራችን ላይ አድማጮች የቴዲ አፍሮ አዲስ አልበም ከመምጣቱ አንድ ሳምንት ቀደም ብሎ በቢልቦርድ ሰንጠረዥ የዓለም አልበሞች ዘርፍ አንደኛ የነበረው ፓሌ የተሰኘው አልበም በዚህ ሳምንት ቦታውን ለቴዲ አፍሮ አስረክቦ ወደ 11ኛ ደረጃ ወርዷል። ባለፈው ሳምንት ሁለተኛ የነበረው የአየርላንዷ ሴልቴ ኩማን ቮይስ ኦፍ ኤንጀልስ የመላእክት ድምፆች በሚል ርዕስ ያቀረበችው አልበም አሁንም ሁለተኛ ደረጃ እንደያዘ ነው። ቴዲ በመምራት ላይ ይገኛል። የቴዲ ሙሉ አልበምን በኢንተርኔት በተለይም ዩትዩብ ላይ ያለአግባብ ያሰፈሩ ግለሰቦችን በመከታተል አርቲስቱ አንዳንድ ሙሉ አልበሙን የጫኑ ሰዎች ዩትዩብ ገጻቸው እንዲዘጋ አድርጓል። አርቲስት ቴዲ አፍሮ በዓለም የሙዚቃ መድረክ ስኬታማ መሆኑ በተነገረበት በዚህ ሳምንት ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተርነት ስልጣን መቃረባቸው የብዙዎች መነጋገሪያ ሆኗል። የዓለም ጤና ድርጅት ዶክተሯን ተክቶ ለአምስት ዓመት የሚዘልቀው ስልጣኑን እንዲረከብለት ካቀረባቸው ስድስት እጩዎች መካከል ለመጨረሻ ዙር የቀሩት ሶስት ናቸው። ከሁለት ሳምንት ባነሰ ጊዜ ውስጥ ለሚከናወነው ምርጫ በተፎካካሪነት የቀረቡት ከፓኪስታን ሳኒያ ኒሽታር ከብሪታንያ ዶክተር ዳቪድ ናባሮና፣ ከኢትዮጵያ ዶክተር ቴድሮስ አዳኖም ናቸው። አፍሪካንም ወክለው የሚወዳደሩት ዶክተር ቴድሮስ አዳኖም በዓለም ጤና ድርጅት ዋና ዳይሬክተርነት እንዲመረጡም እንዳይመረጡም በሁለት ወገኖች የሚደረገው ዘመቻ ከምንጊዜውም በላይ ተጠናክሮ ቀጥሏል። ዶክተር ቴድሮስ አዳኖም እንዲመረጡ ድጋፍ የማሰባሰብ ዘመቻ ላይ የሚሳተፉ ሰዎች ዶክተሩ በሙያቸው ስኬታማ ስራ እንደሰሩ ይናገራሉ። በዋናነትም የጤና አውታሮች በገጠሪቱ ኢትዮጵያ እንዲዳረሱ ለማድረግ ጥረት አድርጓል ይላሉ ለማድረግ ሌላ ዘመቻ የከፈቱ ሰዎች ደግሞ ዶክተር ቴድሮስ አዳኖም የጨቋይ መንግስት ባልደረባ ናቸው፣ በስር ማንገላታቱና ግድያው ተጠያቂ የሆነ መንግስት አባል እስከሆኑ ድረስ እሳቸውም ከተጠያቂነት አያመልጡም የሚሉ አስተያየቶችን ሰንዝረዋል። የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በፌስቡክ ገጹ ላይ ዶክተር ቴድሮስ ከተለያዩ ሰዎች ድጋፍ እያገኙ መሆናቸውን ገልጧል። ታዋቂ ሰዎች፣ መሪዎችና ባለሙያዎች ለዶክተር ቴድሮስ ድጋፍ ከመስጠት ባለፈ የስራ ልምዳቸውን የአመራር ክህሎትና ብቃታቸውን እንዲሁም ከሰዎች ጋር ተግባብቶ የመስራት ችሎታቸውን በመዘርዘር በተለያዩ መገናኛ ዘዴዎች እያሰራጩ ናቸው ሲል የኢትዮጵያ ዜና አገልግሎት ድርጅትን ምንጭ ጠቅሶ አስነብቧል። ዶክተር ቴድሮስ አዳኖም ለዓለም ጤና ድርጅት ዋና ዳይሬክተርነት እንዳይመረጡ ጥረት ከሚያደርጉ ሰዎች መካከል ላብነት ያህል ግርማ የተባሉ የትዊተር ተጠቃሚ ለዓለም ጤና ድርጅት በቀጥታ በላኩት መልእክታቸው ዶክተር ቴድሮስ አዳኖም በደጋፊዎቻቸው ስኬታማ ናቸው መባላቸውን ቅጥፈት ብለውታል እንደ መቆጣጠር በ2008 ዓመት ሰዎች ኢትዮጵያ ውስጥ በኮሌራ ወረርሽኝ ሞቷል ያሉት ግርማ ዶክተር ቴድሮስ ለዓለም ጤና ድርጅት አይገቡም የሚል አስተያየት አስፍሯል። ከደጋፊ ነቃፊዎች መካከል የግል ፕሬሶችን ጨምሮ ንትርኩ አሁንም እንደቀጠለ ነው። አድማጮች የአርቲስት ቴዎድሮስ ካሳውን ቴዲ አፍሮ አዲስ አልበም ባለም መድረክ አንደኛ ደረጃ ማግኘቱን እንዲሁም የዶክተር ቴዎድሮስ አዳኖም የዓለም ጤና ድርጅት ዋና ዳይሬክተርነት ምርጫ ዘመቻን በተመለከተ የተሰጡ አስተያየቶችን ያሰባሰብንበት የማህበራዊ መገናኛ አውታሮች ጥንቅር በዚሁ ይደመደማል። አስተያየትና ጥቆማችሁ ኃይለ ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።